ኢትዮጵያ ውስጥ ዘር ተኮር ግጭቶች ሁሉንም ወገን የሚያሳስቡ ናቸው። በተለይ በቅርቡ ቡራዩ ውስጥ የተከሰተው ግጭት ለሰው ሕይወትና ንብረት መጥፋት ምክንያት ከመሆኑም ባሻገር ቀድሞ ተቻችሎና ተፈቃቅሮ የኖሩ ማኅበረሰቦችን እያራራቀ ይመስላል። ሕይወታቸው ለጠፋና ንብረቶቻቸው ለወደሙባቸው ወገኖችም ፍትሕና ጥቃት አድራሾቹም በገለልተኛ ወገን ተጣርቶ ለፍርድ እንዲቀርቡ እየተጠየቀ ነው። በሀገሪቱ ሰላም ለማስፈንና የተጀመረውን የፖለቲካ ለውጥ ለማስቀጠል መገናኛ ብዙሃንና ማኅበረሰብ ሚዲያዎች ኃላፊነት አለባቸው። በኢትዮጵያ ዲሞክራሲያዊ ለውጡ እንዲመጣ ብዙ መሥዋዕትነት የከፈሉ ወጣቶችስ ለዘላቂነቱ ምን ሚና ይኖራቸዋል? ትዝታ በላቸው ሁለት እንግዶች ጋብዛ አዋይታለች። አቶ አንዱአለም አራጌና አቶ በቀለ ገርባ ናቸው። እንግዲህ ሁለታችሁ እስር ቤት ውስጥ በመቀራረብ አልፎ ተርፎ ደግሞ የዶክተር ማርቲን ሉተር ኪንግን የሰላማዊ ትግል ስልት በጽሁፍ ወይንም በመጻፍ መልክ ማዘጋጀታችሁን በአሜሪካ ድምጽ ራዲዮ ዘግበናል። ያንን መሰረት በማድረግ ነው በቅርቡ እንግዲህ ኢትዮጵያ ውስጥ የተከሰተው ግጭት የማይደገምበትና አገሪቱ በእርጋታ የጀመረችውን የፖለቲካ ታድሶ ስለምትቀጥልበት መንገድ ለመወያየት ያሰብ ነው። ስለ ትብብራችሁ አመሰግናለሁ አቶ በቀለ ገርባ፣ እንዲሁም አቶ አንዱ አለም አራጌ። እሺ እንግዲህ እንደምታውቁት ይህን ውይይት ቀደም ብለን ከአንድ ሳምንት በፊት ነበረ ያቀድ ነው። በመሀሉ አልተሳካልንም ነበረ። ትላንት ግን በአምስት የኦሮሞ የፖለቲካ ድርጅቶች የተሰጠ መግለጫ አቶ በቀለ በርሶ የተነበበው ማለት ነው፣ ትንሽ አነጋጋሪ ሆኗልና እሱን ሳናነሳ ማለፉ ትክክል አይሆንም። አንዳንድ ከተሰጡ አስተያየቶች በቡራዩ የተፈጸመውን ግድያ ጠበቅ አድርጋችሁ ያለማውገዝና ይህን ኢሰብአዊ ድርጊት የፈጸሙ ለፍርድ እንዲቀርቡ ያለመጠየቅ ኃላፊነት የጎደለው ነው፣ ለአንድነትም ለወደፊት የሚያሰጋ ነው የሚሉ አሉና መጀመሪያ እዚህ ላይ አስተያየቶን ልውሰድ። በጣም አመሰግናለሁ። አዎ አምስት የኦሮሞ ድርጅቶች የሆነን አንድ መግለጫ አውጥተን ነበረ። መግለጫው በዋናነት ያተኮረው ሰሞኑን በተከሰቱ አንዳንድ ክስተቶች ዙሪያ ነው እና እንደሚታወቀው መስከረም አምስት ቀን የኦነግ አመራር ወደ ሀገር በሚመለስበት ጊዜ በአዲስ አበባ አካባቢና አዲስ አበባ ውስጥ የሚኖሩ ኦሮሞዎች አጠባበል ለማድረግ ወጥተው ነበረ። በእለቱ ህዝቡ ወደዛ በሚወጣበት ሰዓት ጥቂት ግለሰቦች መሳሪያ ይዘው ወደ ቡራዩ አካባቢ ተንቀሳቅሰው በሴቶችና በህጻናት ላይ ጉዳት አድርሰዋል እና የሰው መሞትም ደርሰዋል። ከዛ በኋላ ሴሮዎቹ ወይንም ደግሞ ጡል አቀባበሉ የወጡ ሰዎች ወደ መኖሪያቸው በሚመለሱበት ወቅት ይሄ ነገር ተከስቶ ያ ያሉ በተለይም ደግሞ የአንድ ስድስት ዓመት ህፃን ልጅ አሟሟት እጅግ አሳዛኝ ሆኖ ተገኝቷል። በዛ ምክንያት ሰዎች እንደሞቱ ሰምተናል። የከፍተኛ የሰው ህይወት እንዳለፈም ሰምተናል እና ይሄ ሁላችንንም ያሳዘነ ነው፣ ሁላችንንም ያስቆጣ ነው። ስለዚህ እኛ ይሄ መሰረቱ ምንድን ነው የሚለው ነው። ለማየት የሞከር ነው መሰረቱ፣ አንድ ከኋላ ያለ ድርጅት አለ። የፖለቲካ ድርጅት ይኖራል። ምክንያቱም እነዚህ ህዝቦች ሊጣሉ የሚችሉም አይደሉም። በብሄር ደረጃም ደግሞ ዛሬ ህዝቡ ብሔር ለይቶ የሚጣላበት ጊዜም አይደለም፣ ሁኔታውም የሚፈቅድ አይደለም የሚል ነገር ነው ያለ። ስለዚህ የፖለቲካ ድርጅት አለ ከጀርባው። ይህንን አለ ለማለት ያሰኘን ደግሞ አንድ በጣም ግልጽ የሆነ ነገር አለ። ለምሳሌ አርባ ምንጭ ላይ አንድ ቡራዩ ላይ ችግር እንደሚፈጠር ታውቆ በቅድሚያ ሰልፍ ለመውጣት ያንን ለመቃወም ፈቃድ ተጠይቆ ነበር። ይሄ አንድ ማሳያ ነው። ቡራዩ ላይ ይሄ ነገር ተከሰተ። ሶስተኛ ነገር ወዲያው በሚዲያ ይሄን አህል ሰዎች እንዲህ በእንዲህ እንዲ አይነት ሁኔታ በኦሮሞ በቄሮዎች እንዲ አይነት ነገር ተደርጓል የሚል ነገር በዜና ማሰራጫ በተለይም ደግሞ አሁን ኢሳት ብለን በጠቀስነው ሚዲያ አማካኝነት እየተራገበ ሲሄድ፣ ሶስቱም የተቀናጀ ነው፣ ከአንድ አካባቢ የመነጨ ነው፣ አንድ የፖለቲካ ድርጅት የሚመራው ነው የሚል እምነት አደረብን። ስለዚህ ይሄ ሊደገም አይገባም። ኃይል ሊባል ይገባል። ይሄንን የፈጸሙ መጀመሪያ ከዚህ ድርጊት ጀርባ ያሉ ሰዎች ሊጠየቁ ይገባል። ግለሰቦችም ሆኑ ቡድኖች ለሕግ እንዲቀርቡና የሕግ የበላይነት በተግባር እንዲረጋገጥ እንጠይቃለን። ጠይቃለን ብለናል። አላወገዛቸውም የሚባለው ነገር ትክክል አይደለ ብለ ማለት ነው እና ትሪገር ያደረገው ነገሩን ያነሳሳው የዛ ሕፃን ልጅ በአሰቃቂ ሁኔታ መገደል ነው። ከዛ በኋላ ደግሞ እሱን ተከትሎ በሕዝብ ቁጣ አንዳንድ ሊባል ከሚችል በላይ ትልቅ ችግር ተከስቷል። ያ አሁን ነገር ሁሉ አሳዛኝ ነው። ሁሉም የሞቱት ዜጎቻችን ናቸው። ግን ለዚህ መንስኤ የሆነው አካል ይጠየቅ የሚል በመግለጫችን ጠይቀናል ማለት ነው። በቀለ እንግዲህ አንድ ነጥብ ያነሱታል። ቀደም ብሎ ግድያው ከመፈጸሙ በፊት ሰልፍ አርባ ምንጭ ውስጥ እንዲካሄድ ጥሪ ቀረበ እያሉትን ከአሁን ቀደም በፌዴራል የፖሊስ ኮሚሽነሩም ይሄን ነገር ጠቅሰው ነበረ። ነገር ግን ከአርባ ምንጭ ከገሞ ጎፋ የመጡትን የአገር ሽማግሌዎች ባህል መሪ የሆኑትን ስናናግር፣ አይደለም፣ ግድያው ራሱ ቀደም ብሎ የተጀመረ ነው። ከኦነግ መግባትም ጋር ከባንዲራም ጋር የተያያዘ አይደለም የሚል መልስ ነበረ እሳቸው የሰጡን። ይህንም በፕሮግራም ደረጃ ስለሰራ ነው በእኛ በኩል ያለውን ለማቅረብ ፈልጌ ነው ነገር ግን ከእናንተ በኩል የኦሮሞ ወጣቶች ፈጸሙ የሚባለውን ግድያ ያለማወላወል አውግዘናል ነው የሚሉት እርስዎ አውግዘናል እኔ ጅማ ላይ ኦህዴድ ኛ ጉባኤ ላይ በክብር እንግዳነት ተገኝቼ በጣም ሰፊ የሆነ ለማንኛውም ሰው ግልጽ በሆነ ሁኔታ ይሄ ሊወገዝ የሚገባ ትክክል ያልሆነ አካሄድ በተለይም ደግሞ የኦሮሞ ቅሮች በማናቸውም ላይ በምንም አይነት መንገድ ትንኮሳ እንኳን ቢደረግባቸው በማንም ቡድንም ግለሰብም ብሔርም ብሔረሰብም ላይ እጃቸውን ማንሳት እንደማይገባቸው በአጽንኦት ደግሜ ደጋግሜ አስገንዝባለሁ። ይሄ ሁሉ ግን እምነታችን በሰላም ዙሪያ በብሔር ብሔረሰብ ከብሔር ብሔረሰቦች ጋር አብረን ለመኖር በወንድማማችነት አብረን ለመኖር ካለን ጽኑ እምነት የተነሳ ነው። በማንኛውም ምክንያት የተነሳ አይደለም። ግን ቀደም ብለሽ ስላነሳሽው ነገር የሀገር ሽማግሌዎችን ጠይቀናል የምትይው ነገር፣ እኛም ደግሞ በማስረጃ የያዝ ነው በጽሁፍ የተደገፈም ስላለ ይህኛውን እንኳን ለመቀበል አዳጋች ነው። ይሄንን አስፈላጊ ከሆነ ወደፊትም በፖሊስም እንዲረጋገጥ በሕግ አንጻሪም ለመከታተል እንዲያመች በማስረጃነት የተቀመጠን ነው ወደፊትም ይሄ በዚሁ መልክ ይታያል ማለት ነው። ይሄ ግለሰቦችን በመጠየቅ ልክ ነው፣ ልክ አይደለም፣ ከዚያ በፊት ከዚያ በኋላ የተጀመረ ነው ለማለት አይቻልም። በሰነድ የተቀመጠ ጉዳይ ነው እና ተአማኒነቱ ያን ያህል ነው ለማለት ነው። እንግዲህ ቀደም ሲል የአንድ ሚዲያ ስምም ጠቅሰዋል፣ ድርጅት በስም አልጠቀሱም። ሆን ብሎ የተደረገ የድርጅት አላማ ነው ብለዋል በተጨባጭ ፖሊስም እየመረመርኩ ነው እያለ ነው። እስካሁን ቀዝቃሹም ማን እንደሆነ እስካሁን አልተናገረም። ነገር ግን ወደ አቶ አንዷለም አራጌ ሊሄድና አቶ አንዷለም እንግዲህ ከአንድ ሳምንት በፊት የኦነግን መግባት ተከትሎ በተቀሰቀሰው ግጭት በአዲስ አበባም በቡራዩም ፖሊስ መርምሮ ማን ናቸው ኃላፊዎች ውስጥ የሚልን ድረስ ሀምሳ ስምንት የሚሆኑ ሰዎች ህይወታቸው እንደጠፋ ንብረት እንደወደመ፣ በሺዎች የሚቆጠሩ እንደተፈናቀሉ ነው የሚነገረው። ከዚያው ጋር ተያይዞ ደግሞ መገናኛ ብዙሃን የአካባቢው ፖሊሶች ይህን ነገር ከማስቆም ይልቅ ዝም ብለው ያዩ ነበር የሚል ትችትም እየሰነዘሩ ነው። ይሄን ሰምተው ከሆነ እዛ ላይ አስተያየቶን ቢሰጡን። ቀደም ብሎ ደግሞ አቶ በቀለ ገርባ በተናገሩት ላይ ያለትን አስተያየት ቢያክሉ ደስ ይለኛል። እግዚአብሔር ያክብርልኝ ትዝታ። እኔ ጉዳዩ ይሄ የአንድ ሰሞን ጉዳይ ወይንም አሁን ካለው ለውጥ ጋር ብቻ የተያዘ አይደለም። ባለፉት ሀያ አመታት ምናልባትም ከዛ በላይ ጀምሮ በሀገራችን ከሀምሳና ከአርባ በላይ እንደዚህ የዘር ግጭቶች ሲደረጉ ኑረዋል። አሁን እንኳን በቅርቡ በኢትዮጵያ ሶማሌ እና በኦሮሞ ወንድሞቻችን መካከል እጅግ የሚዘገንን እልቂት መደረጉን እናውቃለን። የሀያ ሰባት አመት የዘር ፖለቲካ ምን አይነት መዘዝ እንዳመጣብን የሚያሳይ ነው። ግን አሁንም ከዛ አለመማራችንን ነው የሚያሳየው። አሁን በቅርብ ስላለ ሁኔታ ብዙ ማለት አልፈልግም። ሌሎችም ብዙ ማለት ያለባቸው አይመስለኝም። እንዲህ አይነት ነገር በእውነት ፍጹም በደመነፍስ የሚደረግ ነገር ነው፣ ኢሰብአዊ ነው። እንደ ኢትዮጵያዊነቴ እጅግ አፍራለሁ። ማንም ይፈጽመው፣ ማንም እንደ ሰው ማነስ ይሰማኛል። ትልቅ ውርደትም ነው። በታሪካችንም በጣም ሁልጊዜ የምናፍርበት ታሪክ ነው። አንድ ጠቅላላ ነገር መናገር እንፈልገው ምንድን ነው፣ ማናችንም ከፍ ማለት አለብን። ከስሜት በላይ መሆን አለብን እና ደመነፍስ ውስጥ መግባት የለብንም። ና በአንድ በኩል አንዱ ለምሳሌ ሌሎች መረጃዎች ይሰማለሁ። እኔም የሰማኋቸው አሉ፣ ሌሎችም የሚሏቸው አሉ፣ አቶ በቀለም ያነሳቸው አሉ እነዚህ ነገሮች ሁሉ በእኔ እይታ መጣራት ያለባቸው በገለልተኛ ወገን ነው። በገለልተኛ ወገን ምክንያቱም ስሜታዊ ያደርጋሉ። ዛይ ነው በጣም ስሜታዊና ወደ መጥፎም ነገር የሚወስድ ነው እና ምናልባት እውነት የምንለው ነገር እጃችን ላይ እንኳን ቢኖር የምንናገርበት ጊዜ ወሳኝ ነው። መቼ ነው የምንናገረው? እውነት የተባለው ነገርስ መቼ ነው መነገር ያለበት? ምን አይነትስ ውጤት ሊያስከትል ይችላል የሚለውንም ሚዛን ላይ ማስቀመጥ ያለብን ይመስለኛል እና ከዛ አንጻር አንዳንድ የነት ጉዳዮችን በጥሞና ና በሰከነ መንገድ መያዙ ያስፈጃል። ምክንያቱም በዚህ አሁን ሚዲያ ባለበት ዘመን ነገሮች መሪዎች እየወጡ የመሰላቸውን ወይንም አለን የሚሉትን መረጃ እያወጡ በሚናገሩበት ጊዜ በሚሊዮኖች ልብ ውስጥ ምን ተዘርቶ እንደሚያድር ማየት እየቻለ ነው እና በተቻለ መጠን በገለልተኛ ወገን ቢታይ ደግሞ በፓርቲዎች መካከልም ልዩነትም ካለ የተደረገም ነገር ካለ ከመወቃቀስ እና ከመወጋገዝ ይልቅ በመከባበር እና በመደማመጥ በመማማር ተቀራርቦ ችግሩን መፍታቱ ነው አሁን ካለንበት ወደ ተሻለ ዘመን ሊያሻገረን የሚችለው ብዬ አስባለሁና በግሌ ጉዳዩ ላይ አስተያየት መስጠቱ እኔም የዛው ስህተት አካል እንዳልሆን እሰጋለሁና አይጠቅምም ብዬ ስለማስብ መረጃዎች ቢኖሩኝም በዚህ ሰዓት መናገሩን አልመርጥም። እሺ፣ አመሰግናለሁ። እንግዲህ ላቀረብኩት ጥያቄ አስተያየቱን ከመስጠት ተቆጥበዋል አቶ አንዱ አለም ምናልባትም ነገሩን አራግቦ ወደ ለየለት ነገር ላለመውሰድ ብለው እንደሆነ ይገባኛል። እንግዲህ የሚዲያ ወይም የመገናኛ ብዙሀን ጉዳዮች ተጠቅሷል። አሁን መገናኛ ብዙሀን ወደ ሀገር ገብተዋል ውጭ የነበሩ የመገናኛ ብዙሀን። እነኚህ የመገናኛ ብዙሀን የተቋቋሙበት ምክንያት አላቸው። ቀደም ብሎ የኢትዮጵያ ሕዝብ የመናገር ወይንም የመተንፈስ መብት አልተሰጠውም በሚል የተመሰረቱ የመገናኛ ብዙሀን ናቸው። አሁን አገር ውስጥ ገብተው በሚሰሩበት ጊዜ በምን አይነት መልኩ መራመድ የሚገባቸው ይመስላችኋል፣ በእናንተ አመለካከት? ምክንያቱም ኢትዮጵያ ተሁለታችሁ እንደምታውቁት ሰላሟ እንደ እንቁላል መጠበቅ ያለበት ጊዜ ነው። በአሁኑ ሰዓት እንዴት አድርገው ነው ማበርከት የሚችሉት? አቶ በቀለ ገርባ። ከሁሉም በኩል ያሉ የመገናኛ ብዙሃን ይሄ የመገናኛ ብዙሀን ሚና በጣም ትልቅና ግዙፍ ነው። በተለይም ፖለቲካዊ ይዘት የሚይዝ ከሆነ አደገኝነቱም የሚያን ያህል ነው፣ መልካምነቱም ደግሞ እንደዚያው ነው። በእኛ ሀገር በምንመለከትበት ጊዜ የመገናኛ ተቋሙን ማን ነው የሚያዘው? ማን ነው የሚጠቀምበት? ለምን አገልግሎት ውስጥ ነው መጀመሪያውን የተቋቋመው ብለን ብናይ ብዙዎቹ ከፓርቲ ነጻ የሆኑ ወይንም ደግሞ ከሆነ ቡድን የተለዩ መገናኛ ብዙኃን በሀገራችን ብዙም የሉም። ነጻ የሆነ የመገናኛ ብዙኃን አለ ለማለት በጣም አስቸጋሪ ነው። ሁላችን እንደምናየው ማለት ነው። በዓለም ዙሪያም ብዙ ሁከቶችን በህዝቦች መካከል ያሉ ግጭቶችን አባብሰው ለከፍተኛ አደጋ ህዝቦችን የዳረጉ ለከፍተኛ ህይወት መጥፋት ምክንያት የሆኑ የሚዲያ ተቋማት እንዳሉ ከታሪክም እንረዳለን። በህይወት ዘመናችንም ያየናቸው የታዘብናቸው ጉዳዮች ናቸው። ይህንን ስንፈራ ነበረ ግን የፈራ ነው እኔ አሁን በምመለከተው መጠን የፈራ ነው ቀርቷል ለማለት አልችልም። ምክንያቱም አሁን እኛ ስሙን ጠቅሰን ያነሳ ነው ሚዲያ ወገንተኛ አይደለሁም ብሎ ቢልም እንዴት አይነት ወገንተኛ እንደሆነ ለአድማጭ ለኢትዮጵያ ሕዝብ መተው አስፈላጊ ይመስልኛል። ይሄ ሚዲያ የሚያስደስታቸው የሚያስደስታቸው ሰዎች እንዳሉ እናውቃለን። ነገር ግን በአንጻሩ ደግሞ እጅግ በጣም የማይረኩበት ወይንም ደግሞ የሚቃወሙ ኢትዮጵያውያን እንዳሉ ሚዲያ ተቋሙ ያውቅ እንደሆነ አላውቅም። ግን አንድ ነገር ጠቅሼ ለማለት ለማለት ያህል ከዚህ በፊት ለምሳሌ ኦሮሞን ትግልና ጤሮዎችን በተመለከተ ያቀረባቸው ቪዲዮዎች አሉ። የሀሰት ቪዲዮዎች፣ ሌላ ቪዲዮ አስገብቶ፣ ሌላ ዘፈንና ሌላ እንትን አስገብቶ ህዝቡን ለመቀስቀስና ወደ ከፍተኛ ግጭት ለመውሰድ ያደረገው ጥረት ህዝባች ራሳችንን የምናውቀው ነው። በኋላ በአንዱ ጉዳይ ላይ ቅርታ እንደጠየቀም ይታወቃል። ነገር ግን ይቅርታ ያልጠየቀባቸው ሌሎች ነገሮችም አሉ። የግለሰቦችን ስም ከማጥፋት ጀምሮ በቡድኖች እና በህዝቦች ላይ የሚያደርገው ዘመቻ ቀላል አይደለም። አንድ ትንሽ ምሳሌ ጠቅሼ ልለፍና ዛሬ ትንተና ወይንም ትኩረት በሚለው ፕሮግራማቸው ሲያቀርቡ ስላወጣ ነው መግለጫ፣ ድርጅቶች ናቸው መግለጫውን ያወጡት። ነገር ግን ቀኑን ሙሉ ለምሳሌ ታሊያ ርጌ ሀያ ሁለት ጊዜ የኔን ስም አቶ በቀለ ገርባ ብለው የኔን ስም ሀያ ሁለት ጊዜ አንስተው አብጠልጥለው እንደፈለጉ አድርገው ቀኑ ሙሉ ሲሰድቡኝ ውለው አልተቀባብለው እና ይሄ ምን አይነት ሚዲያ ነው? ማንም ነው? ከኔ ጀርባሲ ያለ ሰው ማን አለ? የኔስ ደጋፊ ይኖር ይሆን አይኖር ይሆን? ይሄንን ያውቁ። ራሴን መከላከል በማልችልበት ሁኔታ ይህን ያህል በአንድ ሰው ላይ ዘመቻ ማድረግ አስፈላጊነቱ ምንድን ነበረ የሚለውን ብንመለከት እንዲሁም ለማሳየት አነሳሁት እንጂ ለማሳያነት አነሳሁት እንጂ ራሴን ለመከላከል ብዬ አይደለም። ነገር ግን ከግለሰብ ስንና ዝና የበለጠ ህዝቦችን ማጋጨቱ ደግሞ ኢሞራላዊና ህገ ወጥም ስለሆነ ይሄ ይቁም። አይገባም። ትክክል አይደለም። የሚል መግለጫ ነው ያወጣ ነው። እስካሁን ቪዲዮዎቹን ለመረጃነት የያዝናቸው ዳውንሎድ ያደረግናቸውም አሉ። ይሄ ወደፊት በታሪክም በህግም ፊት ሊቀርብ የሚችል ጉዳይ ሊሆን ይችላል። ስለዚህ ይህንን በዚሁ አግባብ እንሄድበታለን። ግን ይሄ ሚዲያ ፈጽሞ ፈጽሞ ታማኒ ነው ለማለት ወይንም ደግሞ ኢትዮጵያን ህዝብ እያገለገለ ያለ ሚዲያ ሳይሆን ህዝቦችን ለማጫረስ ሆን ብሎ አቅዶ እየሰራ ያለ ሚዲያ ነው ብዬ ለመናገር። አቶ በቀሌ አንድ ነገር ምንድን ነው፣ አሁን እኛ ስለ ተወሰነ አንድ ሚዲያ ለመወያየት አይደለም እዚህ የተገናኘ ነው። ይሄ ሚዲያ የሚያናፍሰውን ወይንም የዘገበውን ለመከታተልና አይደለም ብዬ እኔ በጥያቄ መልክም እርሶ የሚናገሩትን መልስ ለመስጠት ያዳግተኛል። በሌላ በኩል ደግሞ የኦሮሞ ማህበረሰብ እወክላለሁ የሚል መገናኛ ብዙሃን ያልሞቱ የኦሮሞ ወጣቶችን ቁጥር ጠቅሶ ይህን ያህል ሞቱ ብሏል፣ ያራግባል። በሌላ በኩል ደግሞ ካሁን ቀደም ባለቤቱ የተናገራቸውን ሁሉ እየጠቀሱ የሚያናፍሱና ለልዩነት ተጨማሪ ሀሳብ የሚሰጡ ወገኖች አሉ አሁን ከዛ ሁሉ ርቀን ወደ አንድነትና ወደ ሰላም የምንመጣበትን መንገድ ነበረ ና የምንወያየው የመገናኛ ብዙሀኑ እዚህ ኖሮ በማይከላከልበት ሁኔታ ድርጅቱን ወይንም ሰራተኞቹን ወክዬ መናገር አልችልም እስቲ ወደ አቶ አንዱአለም አራጌ ሊሄድ አቶ አንዱአለም በሌላ በኩልም እንዲሁ አይደለም እንዴ ስሞታ የሚቀርበው መገናኛ ብዙሀኑ በጎደለው መልክ ነው የሚሰሩት ኢትዮጵያ ውስጥ ይባላል። ለህዝብ ግጭትም ኃላፊነት እንዳለባቸው ይጠቀሳል። እንግዲህ በእኛ ሀገር እንደሚታወቀው ለረጅም ጊዜ የአንድ የፓርቲ አገዛዝ እና የሚዲያ ዶሚነንስ የነበረበት ሀገር ነው። እሱ በመሰበሩ ደስ ብሎናል። ለያሁን እንግዲህ ቀጥታ ባይሆንም በተዘዋዋሪ የሚጠቀሱትን የመገናኛ ብዙሀንም ይህ ዶሚነንስ የአገዛዙ የሚዲያ የበላይነት ተሰብሮ ህዝቡ አማራጭ እንዲያገኝ ስላደረጉት አስተዋጽኦ አክብሮት አለኝ። ትልቅ ትግሉ እዚህ ደረጃ እንዲደርስ ትልቅ አስተዋጽኦ አበርክተዋል። ያ አንድ ነገር ነው። አሁን ግን ለዚህ ለፍሬ የበጣ ደግሞ የትግላቸው ውጤት የሆነውን ይሄን የዲሞክራሲ ጽንስ የመንከባከቡ ጉዳይና በአግባቡ እንዲወለድ የማድረጉ ሂደት ላይ ትንሽ እንግዲህ ስሜታዊነት እየተንጸባረቀ ይመስለኛል። ያ ደግሞ ህዝቡም እንዲሁ የታገለለትን የዲሞክራሲ ትግል መልሶ አፈር ውስጥ የሚከት ይመስለኛል። ስለዚህ በየትኛውም ወገን ቢሆን የተጠቀሱት ሚዲያዎች ሆኑ ሌሎችም ፍጹም በኃላፊነት ስሜት ሊመሩ ይገባል የሚለው ነው የእኔ ትኩረት። እስካሁን ስላለው ጉዳይ ሕግ መታየት አለበት። የሕግ የበላይነትን ደግሞ የሚከበረው የምንለማመደውን በዚህ አይነት መንገድ ነው። አሉ የተባሉ መረጃዎች ሁሉ ተጠናክረው መቅረብና ቅድምም እንደተባለው የዘር ግጭቱን የቀሰቀሰው አካል ማል ነው የሚለውን ጉዳይ ጨምሮ ለፍርድ ቤት መቅረብ አለበት። ተከሳሾች ተከሰው ጥፋተኛው መታወቅ አለበት። ከዛ ደግሞ እነሱን መቅጣት ሳይሆን ከዛ ከሚገኘውም ደግሞ ትምህርት እንደ ሀገርም እንደ ህዝብም እንደ ሚዲያም እየተማረ መሄድ አለብን። በአጠቃላይ ግን የእኛ ሀገር የሚዲያ ሁኔታ በጣም በእንጭጭ ደረጃ ነው የሚገኘው። በየትኛውም ወገን ቢሆን እውነቱን ለመናገር ከስሜት የጸዳ ሚዲያ ነው ያለን የሚለው ነገር ብዙ አነጋጋሪ ይሆናል። በደምብ ሳሳው ለመናገር ጥቂቶች ሊኖሩ ይችላሉ፣ ግን በአመዛኙ ሚዲያውም ከፖለቲካ አስተሳሰብና አሁን ካለው ከፖለቲካ ሙቀት ነጻ የመሆን ችግር ይታይበታል ብዬ አስባለሁ። በመንግስትም በግልም ያለው ሚዲያ እንደ ነጻ ሚዲያ ሆኖ እንትን ገዝፎ የወጣ ነገር የለም። ገና ሁሉም ጅምር ላይ ነው። ስህተቶች ይኖራሉ። በቀን በሌሊት የምናየው ነገር የምንሰማው ነገር ነው። እሱ ግን አጠቃላይ ታገልነትን ነገር መልሶ ግባተ መሬቱን የሚያፋጥን ስለሆነ ሁላችንም ከዚህ የማያዳግም እርምት ወስደን አስተማማኝ የሆነ የዲሞክራሲ ሽግግር እንዲኖረን ዲሞክራሲ እንዲመጣ ሚዲያዎችም እርስ በርሳቸው በመግባባት በመነጋገር ቢሰሩ ቅሬታም ካለ ደግሞ ሚዲያዎችም ከፓርቲዎች ጋር ከመሪዎችም ጋር ውይይት የተደረገ የመግባባት አይነት ስሜት ቢኖረ ነ ሽግግር በቅጡ እንድናልፈው ጥሩ ነው። ላለ ወደ ወጣቶች ጉዳይ ሊሄድ ይህን በኢትዮጵያ የተገኘውን የዲሞክራሲ ጭላንጭል ወይንም የዲሞክራሲ ክፍተት በማምጣት ብዙ ሰዎች የኢትዮጵያን ወጣቶች ነው የሚያመሰግኑት። ከቄሮ፣ ከፋኖ፣ ከዘርማ እስራትና ስቃይ ብቻ ሳይሆን ስደት እንዲሁም ሕይወታቸውን ያጡ በርካቶች ናቸው። እና እነዚህ ወጣቶች ይህን ከባድ ዋጋ የተከፈለበትን ለውጥ እንደምን በሰላም ጠብቀው ዘላቂ ያደርጉታል? አቶ በቀለ አቶ በቀለ በተለይ ከእስር እንደተፈቱ አዳማ ላይ ወጣቶችን ሰብስበው ሲያነጋግሩ የሚያሳይ አንድ ቪዲዮ አይቼ ነበረ። ምን ብለው ሲመክሯቸው ነበረ? እናንተ የምትፈጽሟቸው በጎም ይሁን ጥሩ ነገሮች የማህበረሰባችሁ ነጸብራቅ ነው የሚሆነው ብለው ሲመክሯቸው ነበር። ዛሬ ምን ይላሉ? ወጣቶችም አዎ ያው እንግዲህ አንዳንድ ጊዜ ችግራችን የምንፈልገውን ብቻ መርጠን ስለምንሰማ ነው እንጂ እኛ ከእስር ቤት ከተፈታን ጊዜ ጀምሮ አንድን ጊዜ ጠባጫሪ የሆነ ነገር በደጋፊዎቻችን በአባላቶቻችን ዘንድ ሰብከን አናውቅም። ምክንያቱም ህጋዊነት ብቻ አይደለም፣ ሞራላዊነት አለ፣ እምነት አለ፣ አስተዳደግ አለ፣ ብዙ ነገሮች አሉ። ስለዚህ እኛ ሰው ብሎን አድርጉ ብሎን ወይንም ህግ ገድቦን ሳይሆን እምነታችን በሰላም ዙሪያ ያለን እምነት ጽኑ ስለሆነ ነው። ከሁከት ምንም የሚገኝ ጠብ የሚል ነገር የማይኖር መሆኑ ስለምንረዳ ነው። በህዝቦች መካከል ያለው ልዩነት የብሔር ብቻ አይደለም፣ የፖለቲካ ብቻ አይደለም። ሰው በብዙ መንገድ ይለያያል። ነገር ግን አብሮ ከመኖር ውጭ ሌላ አማራጭ የለውም። ልዩነቶቻችንን በህብረት እንደ ውበት ይዘን አስተናግደን አብረን የምንኖርበትን መንገድ ሁሉ ስንመቅድ ነው እዚህ የደረስነው፣ እየሄድንበት እኔ በበኩሌ በየደረስኩበት ገጠርም ሆነ ከተማ ሳደርግ የነበረው ይሄ ነው። ማንም ዘመቻ ቢያደርግብኝም ቢተውም፣ ወደፊትም የማደርገው ይህን ብቻ ነው። ይህንን ለሞራሌ ስል ብቻ ነው የማደርገው እና አሁን የተፈጠረው እውነተኛ የሆነ ፖለቲካ እናካሂድ ህዝቦችን ወደ ብጥብጥ የሚመሩ ነገሮችን እንተው። ይሄንን ከሚያደርጉ ጉዳዮች አንዱ ደግሞ የሚዲያ ገለልተኛ አለመሆን ነው። ከእነዚህ ሚዲያዎች ደግሞ ይሄ ነው ብለን እውነቱን በመናገራችን የዚህ ሚዲያ ለምን ተነካ ነው እንጂ የተባለው እኛ ምን ምንጊዜም ቢሆን የደረስንበት ቦታ ሁሉ የምንሰከው ስለ ሰላም ነው። ለአባላቶቻችንም ለደጋፊዎቻችንም ዛሬም ወደፊት የምናደርገው ይሄ ነው። ያለንም አማራጭ ይሄ ብቻ ነው። እንደ አገርም የተራኮትን እንደዚህ እየተጣላን፣ እየተጋጨን በዚህ ድህነት ላይ በዚህ ሽግግር ወቅት ይሄንን ልናደርግ አንችልም፣ አፎርዳ እናደርግም። ይሄን ማንም እንኳን ፖለቲከኛ ይቅርና ማንኛውም ተራ ሰው ይገነዘበዋል። ስለዚህ እኛ ባለንበት ቦታ ሁሉ ግጭቶች እንዳይፈጠሩ ጥረት እናደርጋለን። የግጭቱን መንስኤ በምንጠቁምበት ጊዜ ግን ለምን እውነት ተናገራችሁ ብሎ የሚጮሁብን ልንጠበል አንችልም። አሁን ያለው ነገር ይሄ ብቻ ነው። ችግሩን የሚያባብስ አካል አለ። ያ አካል እጁን ይሰብስብን ያልነው ነው እንጂ ግጭት እንዲባባስ በየትኛውም ስፍራ አናደርግም፣ አይሞከርም። በእኛ ምክንያትም በምንም አይነት መንገድ ግጭት አይኖርም። ይህንን ወደፊት እናጠናክራለን። በዚህ በኩል ስጋት እንዲኖር አያስፈልግም። እኛ በአቋም ደረጃም በሞራል ደረጃ የሚያዝኑ ጉዳይ ስለሆነ ይህን እንገፋበታለን ለማለት ነው። እሺ፣ ግን አቶ በቀለ የመገናኛ ብዙሀንን ሚና በተመለከተ ይሄ እርግጥ ነው የታወቀ ነው። ሩዋንዳ ውስጥ ሰባት መቶ ሺህ ሰው እንዲፈጅ ምክንያት የሆነው የመገናኛ ብዙሀን ሚና ነው። ነገር ግን የአንዱን የመገናኛ ብዙሃን ጉድለት ሲያነሱ በሌላውም በኩል ያለውን ደግሞ ያለ ማንሳት በሌላው ማህበረሰብ ላይ ደግሞ ፕሮፓጋንዳ ይነዛል የሚባለውን ያለ ማንሳት ኃላፊነት የጎደለው አይመስሎትም? እውነት ነው። አዎ፣ ይህንን መጥቀስ ያለብኝ ይመስለኛል። ይሄ ሚዲያ ብቻ አይደለም። ምናልባት በሽፋናቸው የተለያዩ ሊሆኑ ይችላሉ ወይም ደግሞ የሚነዙት አደገኛ ፕሮፓጋንዳ ማግኒቲዩድ ሊለያዩ ይችላሉ። ሌላ መጥቀስ ያለብኝ ሚዲያ ሊኖር ይችላል። እውነት ነው። ለምሳሌ ከኦሮሞ ትግል ጋር ሲምፐታይዝ የሚያደርግ የሚዲያ ተቋም እንዳለ ይታወቃል። እነዚህ የሚዲያ ተቋሞች በአንድ ወቅት ትግሉን በአንድ አቅጣጫ ይመራ በነበረበት ጊዜ እየተቀባበሉ በመንግስት ላይ ከፍተኛ ጫና ሲያሳድሩ የነበሩ ናቸው። ሁኔታዎች ካለፉ በኋላ መጫወት የጀመሩት ሚና የተለያየ ነው። ይሄንን ስል ሌሎች ድርጅቶች ወይንም ደግሞ የሚዲያ ተቋማት የሉም ለማለት አይደለም። ሁሉም የሚዲያ ተቋማት ሊወገዙ ይገባሉ፣ የመንግስትም ይሁን የግልም ይሁን የድርጅትም ይሁን እዚህም በሕዝብ ላይ ለርካሽ የፖለቲካ ጥቅም ብለው የሚያነሳሱ በተለይ በሰው ዘር መካከል ልዩነትን ምክንያት በማድረግ ፈጣሪ የፈጠረውን ልዩነት ምክንያት በማድረግ በዚህ ዙሪያ አደገኛ የሆነ ጨዋታ እንዳይጫወቱ ሁላቸውም ጥንቃቄ ማድረግ እንደሚገባ በእርግጥ መናገር ነበረብኝ። እነዚህ ሚዲያ ተቋማት በሙሉ መታቀብ እንዳለባቸው ማረጋገጥ አስፈላጊ ነው፣ ሊያደርጉ ይገባል የሚል እምነት አለን። አመሰግናለሁ። አቶ አንዱ አለም እንግዲህ አቶ በቀለ ከሁከት ማንም አይጠቀምም ብለዋል። እርግጥ ነው፣ በተለይ ደግሞ ከዘር ግጭት የሚጠቀም የለም። ምክንያቱም የሚተርፍና ባለቤት የሚሆን የለም እና ከዚህ አይነት ሁኔታ ወጣቶች እንዲቆጠቡ ምን ምክር ይለግሳል እንግዲህ ወጣትነት ትልቅ በአንድ ሰው የእድሜው እድሜ ላይ ትልቁ ምዕራፍ ይመስለኛል በእውቀት የሚያድግበት በአካል የሚገዝፍበት እና ለህይወቱም ደግሞ ትልቅ የሆነ መሰረት የሚጥልበት በሀገርም ደግሞ ደረጃ ሲታይ ወጣት ትልቅ የሀገር ሀይል መሆኑን በቅርቡ ታሪካችን እንኳን አይተናል አሁን ዛሬ የምናየውን ለውጥ ብዙ ወጣቶቻችን ራሳቸውን ሰውተው ከእኛ ዕድሜ ግማሹ እንኳን ሳይኖሩ ሳይሰስቱ ያመጡት ለውጥ እንደሆነ እናውቃለን። እና አንድ የወጣት ኃይል ለሀገር ግንባታም ሆነ መጪውን ዘመን ለማስተካከል ወሳኝ ኃይል ነው። ነገር ግን ደግሞ ያ ወጣት ኃይል ፍጹም የለውጥ ኃይል ሊሆን የሚችለው የሰከነ አስተሳሰብ ሲኖረው፣ ካለፈው ስህተት መማር ሲችል ምን ማድረግ መብቱ እንደሆነ እና ምን ማድረግ መብቱ እንዳልሆነ ያውቅ የሚገባውና የማይገባውን ለይቶ በሰከነ መንገድ ሲሄድ ልጅ ሲሆን ከአባቱ የተሻለ ካልሆነ እንዳባቱ ይባላል። በእኛ ሀገርና አባቶቻችን እንደኛ በጭቆና በመከራ ውስጥ በረሀብ ውስጥ እየኖር እንዲህ አይነት የወረደ የዘረኝነት ተግባር አሳይቶ አያውቁም። በመከራም ውስጡ ነው፣ በአገዛዝ ቀንበርም ውስጡ ነው። ዛሬ የምንኮራባቸውን ታሪኮች እጅ ለእጅ ተያይዘው ጽፈው በደማቸው ያለፉ አባቶች አሉ። እኛ ሲሆን ከእነሱ መሻል አለብን። ካልሆነ ግን ከአባቶቻችን ማነስ የለብንም እና ካለፈው ታሪካችንም መማር አለብን። ወጣቱ ራሱ በህይወቱ ቆርጦ ያመጣውን ይህንን ትልቅ ለውጥ መልሶ ሊያባክነው፣ ሊያበላሸው ፈጽሞ አይገባም። ዘረኝነት ትልቅ ትልቅ ትልቅ ነቀርሳ ነው። እንደ ሰው ማነስ ነው። በቀለ እስር ቤት ውስጥ የኔን ህይወት ታድጎኛል። በዘር ቢሆን ኖሮ ምናልባት እኔ መሞት ነበረብኝ። እዛ ላይ የከፈለው ዋጋ ሰው መሆኔን አይቶ ነው። እና እኛን የሚያቆራኘን ከዛም በላይ ኢትዮጵያዊ መሆናችን በአንድ ላይ የተገመደ ተስፋ ያለን ሰዎች መሆናችንን ያሳያል። ስለዚህ ከምንም በላይ ሰብዓዊ ባህሪያችን ገዝፎ ሊታይና ልንሰራበት ይገባል ብያምናለው ና ይህንን ካላደረግን ወጣቱ የሚያበላሸው የራሱን ተስፋ ነው። ነገ በአንድ ሰው ላይ የፈጸመው ወንጀል ከራሱ ጋር አብሮ እስከ መቃብር ድረስ የሚከተለው ወንጀል ነውና። እንዲህ አይነት የምናፍርበትን ታሪክ ጽፈን እንዳናልፍ መጠንቀቅ ያስፈልጋል። ሌላ ወጣቱ ትግሉ ታግሏል፣ ግን አመራር ሊሰጥ አይችልም። አመራርም የሚሰጥ ከሆነ በየፓርቲዎቹ ታቅፎ የፓርቲዎች መዋቅር ላይ አልፎ ለስልጣን ሲበቃ ስልጣን ሲይዝ ነው አመራር መስጠት የሚችለው እንጂ በደቦ በየአካባቢው ብይን የሚሰጠውን አካሄድ ማቆም አለበት። ማንም ያደርገው ማንም፣ ይሄ ይሄ ግብታዊነት ነው። ይሄ የትም አያደርስንም። እና ዘረኝነት በደመ ነፍስ የሚደረግ ነገር ነው። እና እንደ ሀገርም ያጠፋናል። ከምንም በላይ ደግሞ የወጣቱን ትውልድ ተስፋውን ያጨልመዋል። ስለዚህ እጅግ የሰከነ ነገር ያስፈልገዋል። በሀይል ሳይሆን በውይይት በጥላቻ ሳይሆን በፍቅር ሰው ላይ በመፈራረጅ ሳይሆን ወደጊ ራሳችን በማየት በስሜታዊነት ሳይሆን ደግሞ በሰከነ ሁኔታ እያንዳችን ራሳችንን ማየት አለብን። የራሴን ካቀዳው በቀለ ራሱን ወደ ውስጡ ካየ ችግሮቻችን በከፍተኛ ሁኔታ ይቃለላሉ። ና በግብታዊነት ወደ ሌላ ነገር ከማየታችን በፊት ወደ የራሳችን ማየትና መስከን መመካከር ያስፈልገናል ብዬ አስባለሁ። ና ወጣቱ የራሱን ተስፋ የራሱን ሀገር እንዳያጨናጉል እንዳያበላሽ አደራ ለማለት እወዳለሁ። በጣም አመሰግናለሁ። እንደው የማጠቃለያ ለአቶ በቀለ ገርባ እድል እስጥ ግን ጥያቄ ላክል ብዙ ጊዜ የፖለቲካ ሀይል ከበስተጀርባ አለ። ወጣቱ ወደ አጉል አላማ እንዲሄድ የሚያንቀሳቅሰው ወይንም በገንዘብ የሚከፍለው ሀይል አለ ይባላል። ለዚህ ወጣቱ እንዳይታለል፣ ለእንዲህ አይነት እኩይ ተግባር ሌላ መጠቀሚያ እንዳይሆን፣ እስካሁን ማን ይሄን ነገርን እንደሚያስደርግ በመንግስት ጸጥታ ኃይሎችም የተገለጠ ነገር የለም። ቀደም ሲል ደግሞ አቶ በቀለም ተናግረዋል። ያንን እስከሚገለጥ ድረስ እንተውና ወጣቱ መጠቀሚያ እንዳይሆን ምን ምክር ይሰጣሉ አቶ በቀለ ገርባ? አሁን እንግዲህ እዚህ ላይ የሆነ ተቋም ከጀርባው እንዳለ የሚገልጹ ጉዳዮች አሉ ያልኩት፣ ለምሳሌ በኦሮሞ ስም የሚጠሩ ባንኮች ተሰባብረዋል። በለጡ፣ ለምሳሌ ሰባራ ባቡር የነበረ ኦሮሚያ ባንክ ተሰባብረዋል። እንቁላል ፋብሪካ ላይ በኦሮምኛ የጀኔራል ታደሰ ብሩ ስም የያዘ ትምህርት ቤት ተሰብረዋል። ይህ የተለያየ ስፍራ ነው። በሌላ ቦታ የኦሮሞ ባህል ልብሶች የሚሸጡበት ቦታዎች ተሰብረዋል፣ ተደብድበዋል። በተመሳሳይ የኦሮ ታርጋ የለጠፉ መኪኖች ተሰባብረዋል። ይሄ እውነት ነው። ይሄ በአንድ ጊዜ በሁሉ ቦታ ሊሆን የሚችለው ምን አይነት ቅንብር ቢኖር ነው ምን ከጀርባው ቢኖር ነው የሚለው። እኛ ወደ መፍትሄ ለመምጣት ስንል መፍትሄውን ለመፈለግ መንስኤውን ማግኘት ስላለብን ከጀርባው የሚያስተባብር በበላይ ሆኖ የሚያዘምጥ አካል አለ። ይህንን ድርጊት የሚያደርጉት ደግሞ የተወሰኑ የህብረተሰብ ክፍሎች ናቸው። ድሀ የህብረተሰብ ክፍሎች ናቸው። በደአም የተጎዱ ለራሳቸው በብዙ መከራ ውስጥ ያሉ ድህነታቸውን ምክንያት በማድረግ ያንን መጠቀሚያ በማድረግ እነዚህን ሰዎች ተጠቅመውባቸዋል። ስለዚህ እኛ ወደ መፍትሄው ለመድረስ ስንል ነው መንስኤውን ለመጠቆም የፈለግነው እንጂ ነገርን ለማባባት አይደለም። ከማባባት የሚገኝ ነገር አሁንም ዛሬ የለም ብለን እናምናለን። ነቅተንባቸዋል። ተው አያስፈልግም የሚለውን ለመንገር ብቻ ነው። ስለዚህ ለወጣቱ ማለት የምንችለው ነገር ወደፊት ይሄ ሀገር የወጣቶች ነው። ትልልቅ ሰዎች የሚኖሩት ለጥቂት ጊዜ ነው። ይሄ ሀገራችሁን አታጥፉ። እርስ በራሳችሁ አትባሉ። የማንም መጠቀሚያ እንዳትሆኑ። በማንኛውም በኩል የሚመጡ የፖለቲካ አመለካከቶችን በደንብ አድርጋችሁ መዝናችሁ አይታችሁ፣ ጥቅምና ጉዳቱን አመዛዝናችሁ እርምጃ ውሰዱ። ዘላችሁ ወደ መጣላት ዘላችሁ ንብረት ወደ ማጥፋት ዘላችሁ እርስ በርስ ወደ መጣላት አትሄዱ። እናንተ ወደፊት አብራችሁ የምትኖሩ ህዝቦች ናችሁ እና ወጣቶቻችን ይሄንን ተገንዘቡ። የማንም መጠቀሚያ እንዳትሆኑ፣ ወንድማማችነታችሁን ጠብቁ፣ በፍቅር ኑሩ። የሌላ ሰው መጠቀሚያ እንዳትሆኑ፣ አደራችሁን ለማለት ብቻ ነው ምፈልገው። እሺ፣ ሁለታችሁንም እጅግ አድርጌ ነው የማመሰግነው አቶ በቀለ ገርባ፣ እንዲሁም አቶ አንዱአለም አራጌ። በጣም እግዜር ስጥልኝ። በአድማጮቻችን ስም አመሰግናለሁ። ትዝታንና እንግዶቿን አመሰግናለሁ።